የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሰኔ 1 2016 ዓ ም ዝግጅታችን ጀመረ። ከተቋቋሙ ሁለት ዓመታትን ያስቆጠረው የኢትዮጵያ ሀገራዊ ምክክር ኮሚሽን በዚህ ሳምንት የአጀንዳ የማሰባሰብ ምዕራፍን በአገር አቀፍ ደረጃ አስጀምሯል። ይህን ተከትሎም ከምክክር ኮሚሽኑ ተሳትፎ ጋር በተያያዘ ከሃይማኖት ተቋማትና የፖለቲካ ፓርቲዎች ቅሬታዎችና ጥያቄዎች ተነስተውበታል። የዛሬ ምሽት ዝግጅታችንም በሳምንቱ የኮሚሽኑ እንቅስቃሴ የተመለከቱ ዘገባዎችንና የተነሱ ቅሬታዎችን በተመለከተ ለናንተ የምናስታውስበት ይሆናል። ሳምንታዊ የሙዚቃ ቃና ዝግጅታችንም እንደተለመደው በኋላ ላይ የዕለቱ የተመረጡ ሙዚቃዎች ይዞ ወደ እናንተ ይደርሳል። ጤና ይስጥልኝ፣ እንደምናመሻችው፣ የተከበራቸው አድማጮቻችን። ፕሮግራሙ በመምራት አብሬያቸው የማመሸው አስማማየነው ነኝ። የስቱዲዮ ቅንብሩ የምትመራልን ብርሃን አይሉ ናት። ይሉናት የፕሮግራሙ ዋና አዘጋጅ ጽዮን ግርማ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም ላይ በቀጣይ የተላለፈ ይገኛል። እስከ ምሽት አራት ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን ሰዓቱ የዓለም ዋና ዋና ዜና የሚቀርብበት ነው። ወደዚያ ወርምራችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በሱዳን ያለው ግጭትና ረሃብ በመላ ሀገሪቱ በመስፋፋቱ ከሱዳን የሚፈናቀሉ ዜጎች ቁጥር በቅርቡ ከአስር ሚሊዮን በላይ እንደሚሆን ዓለም አቀፍ የፍልሰት ድርጅት አይ ኦ ኤም አስጠነቀቀ። በሱዳን የድርጅቱ ተልእኮ ቢሮ ኃላፊ መሐመድ ረፋት ትላንት አርብ ጄኔቫ ላይ በሰጡት ጋዜጣዊ መግለጫ በሀገሪቱ እየተከሰተ ያለው ቀውስ በሰው ልጆች ላይ የደረሰ ሰቆቃ ብለውታል። እስካሁን ከሁለት ሚሊዮን በላይ የሚሆኑት እንደ ቻድ፣ ደቡብ ሱዳን እና ግብጽ ወዳሉት ሀገራት መሰደዳቸውን ተናግረዋል። አስራ ሁለት ሚሊዮን ሱዳናውያን ደግሞ ለከፋ ችግር በሚያጋልጣቸው ሁኔታ በሀገር ውስጥ ተፈናቅለው እንደሚገኙ ኃላፊው ገልጸዋል። ከተፈናቃዮቹ መካከል ሰባ በመቶ የሚሆኑት ለረሃብ ተጋላጭ በሆኑ አካባቢዎች ህይወታቸውን ለማትረፍ እየጣሩ መሆኑን ገልጸው በአሁኑ ጊዜ ሰብአዊ እርዳታዎችን ለማድረስም በጣም አስቸጋሪ መሆኑን ተናግረዋል። ድንበር የለሽ የሐኪሞች ማህበር ወይም በምህፃሩ ኤምኤስኤፍ የተባለው ድርጅት የ11 ስደተኞችን አስክሬን ባገኘበትና ና ለነፍስ አድን ስራ የተሰማሩ በጎ አድራጊዎች በመርከብ ባደረጉት አሰሳ ከ አንድ መቶ ስልሳ በላይ ስደተኞችን ህይወት መታደግ ከቻሉ በኋላ ዛሬ ሌላ አስክሬን በአካባቢው መታየቱን አንድ በጎ አድራጎት ድርጅት አስታወቀ። ሲ ዋች የተባለው ለትርፍ ያልተቋቋመ ድርጅት ኤክስ በተባለው የማህበራዊ ገጽ ላይ እንዳስታወቀው በድርጅቱ አውሮፕላኖች ለማሰስ በተደረገው ጥረት ትላንት አስራ አንድ አስክሬኖችን መለየት እንደተቻለ ና ዛሬ በዛው አካባቢ አንድ ተጨማሪ አስክሬን መታየቱን አስታውቋል። በረራውና ፍለጋውም መቀጠሉን ገልጿል። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በመካከለኛው ሜዲተራኒያን ባህር ውስጥ ከ ሀያሺ በላይ ሰዎች መሞታቸውን ና መሰወራቸውን ሪፖርት ያወጣ ሲሆን ይህንንም አካባቢ በአለም ላይ ያለ እጅግ ከባዱ የስደተኞች መሸጋከሪያ ቦታ ብሎታል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ባለፈው ወር በኮንጎ መፈንቅለ መንግስት ተሳትፈዋል በሚል የተጠረጠሩ ሶስት አሜሪካውያንን ጨምሮ ሀምሳ አንድ ተጠርጣሪዎች ትላንት አርብ በኮንጎ ዋና ከተማ ኪንሻሳ ውስጥ ወታደራዊ ፍርድ ቤት ቀረቡ። ተጠርጣሪዎቹ በሽብር በግድያና በተለያዩ ወንጀል ድርጊቶች ተሳትፈዋል በሚል ክስ ቀርቦባቸዋል። በተከሰሱባቸው ወንጀሎች ጥፋተኛ ከተባሉ የሞት ፍርድ እንደሚጠብቃቸው ኤፒ ዘግቧል። በወታደራዊ ፍርድ ቤት ውስጥ የክርክር ሂደቱ ከመጀመሩ በፊት ተጠርጣሪዎቹ በፕላስቲክ ወንበር ላይ ተቀምጠው የዳኞቹን መምጣት ይጠባበቁ እንደነበር በቀጥታ የቴሌቪዥን ከተላለፈው ስርጭት ለማየት ተችሏል። ኮንጎ የሚገኘው የአሜሪካ ኤምባሲ በፍርድ ሂደቱ ላይ አስተያየት ለመስጠት ለቀረበለት ጥያቄ ምላሽ አልሰጠም። ቃል አቀባዩ በዚህ ሳምንት መጀመሪያ ላይ የቆንስላ አገልግሎት ለመስጠት እስረኞቹን ማግኘት እንዳልቻለ ማስታወቁ ይታወሳል። የሀማስ ታጣቂ ቡድን እንደ አውሮፓውያን አቆጣጠር ጥቅምት ሰባት በእስራኤል ላይ ባደረሰው ጥቃት ከያዛቸው ታጋጆች መካከል አራቱን ማስለቀቋን እስራኤል አስታወቀች። የእስራኤል ሀማስ ጦርነት በጋዛ ከተጀመረ ወዲህ እንዲህ አይነት ታጋጆችን የማስለቀቅ ትልቅ ዘመቻ ሲካሄድ የመጀመሪያው ነው። ታጋጆቹን ማስለቀቅ የተቻለውን ኒውሴራት ውስጥ ካለ ሁለት የተለያየ ቦታ መሆኑንም እስራኤል አስታውቃለች። ሐማስ በጥቅም ወር የመጀመሪያውን ጥቃት ደቡብ እስራኤል ላይ ሲከፍት ሀምሳ የሚሆኑ ሰዎችን አግቶ የወሰደ ሲሆን ይህ ክስተትም የእስራኤል ሀማስ ጦርነት ለመቀስቀሱ ምክንያት ሆኗል። ከነዚህ ውስጥ ህዳር ወር ላይ ለሳምንት በቆየው የተኩስ አቁም ስምምነት ግማሽ ያህሉ ተለቀዋል። እስራኤል አሁንም ከ ሰላሳ በላይ ታጋቾች እንደሚቀሩ ገልጻ ከቀሩት ውስጥ የሩብን ቁጥር የሚይዙ ታጋቾች እንደተገደሉ ይታመናል ብላለች። ቀሪዎቹን ታጋቾች ወደ ሀገራቸው እንዲመጡ ተሽሎ የተገኘው መንገድ እየከፋፈሉ ማስለቀቅ መሆኑንም አስታውቃለች። እስራኤል ታጋቾቹን ያስለቀቀችው በጋዛ ላይ የምታደርገውን ጥቃት እንድትገድብና በሲቪሎች ላይ የሚደርሰውን ደም መፍሰስ እንዲቆም ዓለም አቀፍ ጫናዎች እየበረቱ በመጡበት ወቅት ነው። በመጨረሻም ዛምቢያ ውስጥ በሳይበር ወንጀል የተጠረጠሩ ሀያ ሁለት ቻይናውያን ከሰባት እስከ አስር ዓመት እስር ተፈረደባቸው። ትላንት አርብ በዛምቢያ ዋና ከተማ ሉሳካ ውስጥ የተሰየመው ከፍተኛ ፍርድ ቤት በሳይበር ወንጀል የተጠረጠሩ ሀያ ሁለት ቻይናውያን ላይ እስር ፈረደ። ቻይናውያኑ የዛምቢያ፣ ሲንጋፖር፣ ፔሩና የተባበሩት ኤምሬት ዜጎችን በበይነ መረብ ኢላማ በማድረግ በማጭበርበር ወንጀል የጥፋተኝነት ፍርድ ከሰጠ በኋላ የረጅም ጊዜ እስራት ፈርዶባቸዋል። ተከሳሾቹ ከኮምፒውተር ጋር በተያያዙ በተሳሳቱ መረጃዎች ማንነትን በማጭበርበር እና የኔትወርክ አገልግሎትን በህገወጥ መንገድ በመዘርጋት በቀረበባቸው ክስ ጥፋተኛ ተብለዋል። ከእስርአቱ በተጨማሪ ከ1500 እስከ 3000 ዶላር የሚደርስ የገንዘብ ቅጣት ተፈርዶባቸዋል። ፖሊስ ለጉዳዩ ትኩረት ሰጥቶ ክትትል ማድረግ የጀመረው እና ጉዳዩ ወደ ፍርድ ቤት የተወሰደው በማይታወቅ ሁኔታ ከሞባይል ስልኮቻቸው እንዲሁም ከባንክ ሂሳባቸው ላይ ገንዘብ የተወሰደባቸው ሰዎች አቤቱታ ቁጥር በመጨመሩ እንደነበረ የሀገሪቱ ባለስልጣናት አስታውቀዋል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የራዲዮ መጽሔት ዝግጅታችን ጋር አብራችሁን ቆዩ በ 19 በ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮስታት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኔ 1 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዘወትር ሰኞ እስከ እሁድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኒውስ ዶት ኮም እንዲሁም በፌስቡክ አትቪዮ የአማሪክ ላይ በቀጥታ ማዳመጥ ትችላላችሁ። መግቢያ ላይ እንዳስተዋውኳችሁ የምሽቱ ዝግጅቶቻችን የሀገራዊ ምክክር ኮሚሽንና የተነሱ ቅሬታዎችን የተመለከቱ ዘገባዎችን ወደ እናንተ የምናደርስበት ነው። የመጀመሪያው ቅንብራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገራዊ ምክክር ኮሚሽን ተሳትፎ ጋር በተያዘ ያነሳችሁን ቅሬታ ይመለከታል። ወደዚያው እንለፍ። የሁለት ዓመታት ዕድሜ ያስቆጠረው የኢትዮጵያ አገራዊ ምክክር ኮሚሽን በእስካሁኑ ሂደት በአብዛኞቹ ክልሎች የአገራዊ ምክክር ተሳታፊዎች ልየታ ማጠናቀቁን መግለጹን ተከትሎ የውይይት አጀንዳ የማሰባሰብ ምዕራፍን በአዲስ አበባና ሀገር አቀፍ ደረጃ ግንቦት 21 እና ግንቦት 24 በተለያዩ ቀናት አካሂዷል። ይህን ተከትሎ በኮሚሽኑ የተሳትፎ ጉዳይ ላይ ቅሬታ ካነሱት መካከል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷ ናት። ቤተ ክርስቲያኗ በአገራዊ ምክክሩ ላይ እንድትሳተፍ በይፋ የቀረበላት ጥያቄ አለመኖሩ እንዳሳዘነው ቅዱስ ሲኖዶሱ ገልጿል። ሲኖዶሱ ከግንቦት 21 ቀን 2016 ዓ ም ጀምሮ ሲያካሂደው የቆየውን የርክበ ካህናት ምልአተ ጉባኤ መደበኛ ስብሰባውን ማጠናቀቁን አስመልክቶ ሐሙስ ረፋር ላይ ያወጣውን ባለ 12 ነጥቦች መግለጫ ፓትርያርኩ ብፁዕ ወቅዱስ አቡነ ማቲያስ በንባብ አሰምተዋል። በአገራዊ ምክክር ኮሚሽኑ ላይ ቅዱስ ሲኖዶሱ ያቀረበው ቅሬታ በመግለጫው ከተካተቱት ነጥቦች መካከል ሲሆን ሀገረ መንግስትን ከመስረት ጀምሮ በአስታራቂነትና በሰላም ግንባታ ግንባር ቀደም ተጠቃሽ ለሆነችው ቤተ ክርስቲያን እስካሁን ድረስ ከምክክር ኮሚሽኑ በይፋ የቀረበ የተሳትፎ ጥሪ አለመኖሩን ይገልጻል። ይህም ሆኖ ኮሚሽኑ የተሳታፊ ልየታንና አጀንዳ መረጣን አጠናቅቆ ወደ ምክክር ትግበራ እየገባ መሆኑ ቅዱስ ሲኖዶስን ቅር ማሰኘቱን ፓትርያርኩ አመልክተዋል። በመሆኑም ከሀገራዊ ምክክሩ ጋር በተያያዘ የቤተ ክርስቲያኒቱን አጀንዳ የማቅረብና የመሳተፍ መብት የሚያስከብር ኮሚቴ በቅዱስ ሲኖዶሱ መሰየሙን አቡነ ማትያስ አስታውቀዋል። ብፁዓን ሊቃነ ጳጳሳትን ጨምሮ ሊቃውንትንና ምሁራን የተካተቱበትን ይህን ኮሚቴ በኃላፊነት እንዲመሩም የደቡብ ኦሞና አሪዞኖች አህጉረ ስብከት ሊቀ ጳጳስና የቅድስት ሥላሴ ዩኒቨርሲቲ ፕሬዚዳንት ብፁዕ አቡነ ፊልጶስ በቅዱስ ሲኖዶስ ምልአተ ጉባኤ መመደባቸውን የአሜሪካ ድምፅ ለማወቅ ችሏል። የቤተ ክርስቲያኒቱን ቅሬታ በተመለከተ ምላሽ እንዲሰጡን የጠየቅናቸው ኮሚሽነር ዶክተር ዮናስ አዳዬ ከቤተክርስቲያኒቱ ጋር ከመወያየታቸው አስቀድሞ የሚሰጡት ማብራሪያ እንደሌለ ገልጸው በማኅበራዊ ገጻቸው ላይ የሰፈረውን ምላሽ እንድንመለከት ነግረውናል። ኮሚሽኑ በጉዳዩ ላይ በይፋዊ የፌስቡክ ገጹ ባወጣው መግለጫ ኮሚሽኑ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር የመግባቢያ ሰነድ መፈራረሙን አስታውሷል። ቤተ ክርስቲያኒቱም በሃይማኖት ተቋማት ጉባኤ በኩል ከፍተኛ አስተዋጽኦ ስታደርግ መቆይቷን ገልጿል። በጉባኤው አማካኝነት በክልሎችና በከተማ አስተዳደሮች ባሉ አህጉረ ስብከቷ የሃይማኖት መሪዎችን በመመደብ የተሳታፊ ልየታ ውጤታማ እንዲሆን ከፍተኛ አስተዋጽኦ ስታደርግ ቆይታለችም ብሏል። ኮሚሽኑ በቀጣይም ከቤተ ክርስቲያኖቱ ጋር በቅዱስ ሲኖደስ ጽሕፈት ቤት ድረስ በመገኘት ለመወያየት ዝግጁ መሆኑን ኮሚሽኑ አስታውቆ የህዋ የአካታችነት መርህ ከሁሉም የሃይማኖት ተቋማት ጋር በኩልነት እንደሚተገበርም ገልጿል። በአገራዊ ምክክር ኮሚሽን ተሳትፎን በተመለከተ ጥሪ አልተደረገልንም በሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተጨማሪ ከልዩ ልዩ የሃይማኖት ተቋማትና የፖለቲካ ኃይሎች ዘንድም ተደጋጋሚ ቅሬታዎች ይሰማሉ። የአሜሪካ ድምፅ በዚህ ጉዳይ ላይ ዝርዝር መረጃ ለማግኘት የኮሚሽኑን ኃላፊዎች ለማናገር ሞክሯል። ሆኖም ኮሚሽኑ ከአብያተ እምነት መሪዎች ጋር ውይይት ከማድረጉ በፊት በጉዳዩ ላይ ለብዙኃን መገናኛዎች ዝርዝር መረጃ እንደማይሰጥ ኃላፊዎቹ በመግለጻቸው አስተያየታቸውን ለማካተት ሳይችል ቀርቷል። ሌላው አገር አቀፍ ውይይት የቀጠለበት ብሔራዊ ድባብ እንደሚያሳስባቸው ገልጸው ራሳቸውን ከኮሚሽኑ ውይይት ማግለላቸውን ያስታውቁት ደግሞ የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሕአፓና እናት ፓርቲ ናቸው። በሀገራዊ ምክክር ሂደቱ ለመቀጠል ቅድመ ሁኔታዎችን ያስቀመጡትን ፓርቲዎች ጉዳይና በሀገር አቀፍ ደረጃ በተካሄደው የአጀንዳ ልየታ ምዕራፍ ማስጀመሪያ ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድ የተናገሩትን ሀሳብ አካቶ ኬኔዲ አባተ ተከታዩን ዘገባ ወደ እናንተ አድርሶ ነበር። ሰምተን እንመለስ። በሀገራዊ ምክክር ሂደቱ ላይ ጥያቄ ከሚያነሱ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ግንቦት 26 ቀን 2016 ዓ ም ጀምሮ ከምክክር ሂደቱ ራሱን ማግለሉን በመግለጫ አስታውቋል። ኢህአፓ የኢትዮጵያን ችግሮች ለመፍታት አገራዊ ምክክር እንደሚያስፈልግ በማመን በእስካሁኑ ሂደት ሂደት ሲሳተፍ መቆየቱን የገለጹት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት አሁን ባለው አገራዊ ድባብ ግን ምክክር ለማድረግ ያዳግታል ብለዋል። በመሆኑም የግጭቶችን መቆምና የተለያዩ እስረኞችን መፈታት ጨምሮ ፓርቲው ለምክክሩ አስቻይ ሁኔታዎችን ይፈጥራሉ ብሎ ያመነባቸው ቅድመ ሁኔታዎች እስካልተሟሉ ድረስ ወደ ሂደቱ እንደማይመለስ ተናግረዋል። ብዙ የተለዋወጡ ተለዋዋጭ ሁኔታዎች አሉ። አገሪቱ ከፍተኛ ቀውስ ውስጥ ናት። ያለችው የኦሮሚያ ክልል ላለፉት ስድስት ዓመታት ተባብሷል፣ በአሁኑ ደግሞ በጣም ተባብሷል። የአማራ ክልል ላይም ያለው ቀውስ በተባባሰ ሁኔታ ቀጥሏል። ቀውሶች ከቀን ወደ ቀን እየባሱ ነው። ሌሎችም አካባቢዎች እንደ አዲስ እያገረሹ ያሉ ሁኔታዎች አሉ። አስቸኳይ ጊዜ አዋጅ አለ። እስሮች ተስፋፍተዋል። በየቀኑ እየተደረጉ ያሉ ነገሮች ብዙ ናቸው እና በዚህ ሁኔታ ውስጥ የሚደረግ ምክክር የሚመለከታቸውን ዋና ዋና አካላት ያላሳተፈ ምክክር ምንም ተቀባይነት እንደሌለው እና ለሀገር መፍትሄ ስለማይሆን እዚህ ስህተት ውስጥ መሳተፍ ኢህአፓ አልፈለገም። ነገር ግን ሁኔታዎች ተስተካክለው ያስቀመጥናቸው ቅድመ ሁኔታዎች በአስቸኳይ የፓርቲያችን ሊቀመንበር ጨምሮ የታሰሩ ጋዜጠኞች፣ የሰብዓዊ መብት ተሟጋቾች፣ በትጥቅ ትግል ያሉ ሌሎችም ወገኖቻችን በዚህ ውስጥ ሊሳተፉ የሚገባቸው ያላቸው በዝርዝር ያስቀመጥናቸው በአጠቃላይ እንዲሳተፉ ምቹ ሜዳ እንዲመቻችም ሌላኛው ቅድመ ሁኔታ ነው። እነዚህ ቅድመ ሁኔታዎች ከተሟሉ ወደ ምክክር መድረኩ እንመለሳለን። እስካልተሟሉ ድረስ ግን ከዛሬ ጀምሮ ራሳችንን ከምክክር መድረኩ አግልለናል ማለት ነው በይፋ። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ቅዳሜ ግንቦት 24 ቀን 2016 ዓ ም አገር አቀፍ የአጀንዳ ማሰባሰብ የምክክር ምዕራፍን ባስጀመረበት መድረክ ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንመካከር ብለው ሲለምኑ የነበሩ ሰዎች ኑ እንመካከር ስንላቸው ፈቃደኛ መሆን ብቻ ሳይሆን በከፍተኛ ደስታ መቀላቀል ይኖርባቸዋል ብለዋል። ጠቅላይ ሚኒስትሩ በምክክር ሂደቱ ላይ ለመሳተፍ ጥያቄ ለሚያነሱ አካላት ደግሞ የመጨረሻ ምክሬ ዕድሉ እንዳያመልጣችሁ፣ ካመለጠ ድጋሚ ማግኘት አስቸጋሪ ነው። አሁን ግን በቅንነትና በተከፈተ ልብ በዚህ ምክክር፣ በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት ለመተው ለመቀበል ቢያንስ ዝግጅ የሆነ መንግስት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሬን ማቅረብ እፈልጋለሁ። ጠቅላይ ሚኒስትሩ ይህን ይበሉ እንጂ ከንግግራቸው በኋላ ራሱን ከሂደቱ ካገለለው ከኢህአፓ በተጨማሪ አሁን በኢትዮጵያ ባለው ወቅታዊ ሁኔታ ምክንያት በአገራዊ ምክክሩ ሂደት ለመሳተፍ እቸገራለሁ ሲል እናት ፓርቲም መግለጫ አውጥቷል። በአጀንዳ ልየታ ሂደት ላይ ችግር የለብኝም ያለው ፓርቲው ከአጀንዳ በኋላ በሚኖረው የምክክር ምዕራፍ ላይ ለመሳተፍ ግን ቅድመ ሁኔታዎችን አቅርበዋል። የእናት ፓርቲ ፕሬዚደንት ዶክተር ሰይፈ ስላሴ ያያሌው ግጭቶች ሰላማዊ መፍትሄ ካልተገኘላቸው፣ የአስቸኳይ ጊዜ አዋጁ ካልተነሳ፣ እንዲሁም በማንነታቸውና በፖለቲካ አመለካከታቸው የታሰሩ ያሏቸው የምክር ቤት አባላት እና ፖለቲከኞችን ጨምሮ ሌሎች ዜጎችም ካልተፈቱ ፓርቲው በሂደቱ መቀጠል እንደማይችል አመልክተዋል። ዓላማችን በምክክሩ ስርዓትን የማጽናት አይደለም። ዓላማችን በምክክሩ አገርን የማጽናት ጉዳይ ነው። አገርን ከገባችበት ቅርቃ ውስጥ የማውጣትና አገራችን እንደ አገር ቀጥ ብላ እንድቆምና እንድቀጥል ልን ነው አጠብቆ ነው። ይህንን ሀገርን የመታደግን ጉዳይ ደግሞ ከእርስ በርስ ጦርነቱ እንጀምራለን። ለዛ መቋጫ ሊበጅለት ይገባል ብለን በተደጋጋሚ ጊዜያት ለማሳሰብ ሞክረናል። ይህ ሊፈታ ባዳለበት አሁን ወደ አጀንዳል እየታው ና ወደ ምክክሩ እየተኬደ ያለበት ሁኔታ እንመለከታለን። ሁለተኛ ከዚሁ ጋር በተያያዘ ደግሞ ዜጎች በማንነታቸው በብዙ ሰዎች ደግሞ በተለያየ ቦታ ደግሞ በየእስር ቤቱ ታጉሮ ያለበት ሁኔታ አለ። በሶስተኛ ደረጃ ደግሞ የፖለቲካ መሪዎች፣ የማህበረሰብ አንቂዎች፣ ጋዜጠኞች፣ የህዝብ ተወካዮች ምክር ቤትም ሆነ የክልል ምክር ቤት አባላት ውስጥ ደግሞ በተለያየ አይነት መልኩ ደግሞ በእስር ቤት ደግሞ የሚማቅቁ ደግሞ አሉ። የእኛን የፓርቲ አመራር የከፍተኛ አመራር ጠሞ ዶክተር ደርበው ንጉሴ እስር ቤት ውስጥ ነው ያለው። ሌላው አገር አሁን ባለችበት ሁኔታ በአስቸኳይ ጊዜ አዋጅ ስር ነው ያለችው። ወደ ወደ ምክክር ወደ ዳያሎግ ከመምጣታችን በፊት እኚህ ነገሮች መፈታት መቻል አለባቸው። የእናት ፓርቲ ፕሬዚደንት ዶክተር ሰይፈ ስላሴና የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም የአገራዊ ምክክር ሂደቱ የአጀንዳ ማሰባሰብ ምዕራፍ ላይ መድረሱ ከተገለጸ በኋላም እስሮች መቀጠላቸው እንደሚያሳስባቸው የፖለቲከኛውን የአቶ የሺዋስ አሰፋን መታሰር በማሳያነት ጠቅሰው ገልጸዋል። ከሁለቱ ፓርቲዎች በተጨማሪ በሂደቱ ላይ ተቃውሟቸውን ያሰሙ ሌሎች አካላትም አሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮን እና የኦሮሞ ነጻነት ግንባር ኦነግ ቡድን ጨምሮ በኮከስ ስም የተደራጁ ዘጠኝ ተቃዋሚ የፖለቲካ ፓርቲዎችን በአባልነት ያቀፈው ስብስብ በኮሚሽኑ ገለልተኝነት ላይ እምነት እንደሌለው በመግለጽ እስካሁን ካለው የሀገራዊ ምክክሩ ሂደት ራሱን ማግለሉ ይታወቃል። በሌላ በኩል የኦሮሞ ነጻነት ሰራዊት እና የአማራ ታጣቂ ፋኖ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉ ለአሜሪካ ድምፅ መናገራቸው ይታወሳል። ሁለቱም አካላት ኮሚሽኑ ሲዋቀራ አንስቶ ምንም አይነት ተሳትፎ አለማድረጋቸውን በተጨማሪም ህጋዊ በሆነ መልኩ በምክክር መድረኩ ላይ እንዲሳተፉ አለመጋበዛቸውን ተወካዮቻቸው ለአሜሪካ ድምፅ አስታውቀዋል። ኮሚሽኑ የአገራዊ ምክክር ሂደቱ ሁሉን አካታች መሆን እንዳለበት ያምናል ያሉት ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በበኩላቸው በፖለቲካ ፓርቲዎች የሚቀርቡትን ጨምሮ ለሂደቱ ስኬታማነት የሚያግዙ ጥያቄዎችን ኮሚሽኑ ለመንግስት እንደሚያቀርብ ጠቁመዋል። ብዙ የምናያቸው ነገሮች ይኖሩ ሁሉንም። ምክንያቱም ዳያሎግ ሲባል ሁሉንም አቃፊ መሆን አለበት። ናሽናል ዳያሎግ ወይም ሀገራዊ ምክክር ነው የምንለው። በሀገራዊ ሂደት ውስጥ ሁሉም የታጠቀም፣ ያልታጠቀም ታጣቂ ብቻ እኮ አይደለም። ወደ ዳያሎጉ ያልመጣው አይታጠቅም ደግሞ ያልመጣው አሉ እና የየራሳቸው ሁሉ ምክንያቶች አሉ። ስለዚህ እነዚህን ምክንያቶች በየደረጃው ግልጽ አድርገን የሚያስፈልጉ ምንድን ነው ስራዎቻችን እንዳንሰራ ምን ምን ነገር ጎድሎብናል የሚለውን ነገር ሁሉ በሙሉ በዝርዝር ማየት መቻል አለ። ስለዚህ ምንድነው የምንፈልገው? ምን የጎደለን ነገር አለ? ምን የቀረን ነገር አለ? የሚለውን ነገር በደንብ ዘርዝረን ነው ዝም ብሎ መንግስት ጋር አንድ ቁንጽል ጥያቄ ብቻ አይደለም ይዘን መሄድ ያለብን እና የተሟላ ጥያቄ ነው ይዘን መሄድ ያለብን እና ያንን እናደርጋለን ለስራችን መሳካት ደግሞ ያስፈልገናል ያንን በደንብ ለቅሞ አሁን በዚህ በአጀንዳ አሰባሰቡም ሂደት እየሰማናቸው ያሉም አሉ ስለዚህም በእኛንም በግብዓት ተጠቅሞ በእኛ ስራ ውስጥ ያሉትንም ጨምሮ በደንብ ኮምፓይል ሆነው ነው የሚቀርበው። በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤት አባሉ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የአገራዊ ምክክር ሂደቱን ደግፈው ከሚንቀሳቀሱት በርካታ የተቃዋሚ ፓርቲዎች ውስጥ ይገኝበታል። የፓርቲው ምክትል ፕሬዚደንት ዶክተር ራሄል ባፌ ፓርቲያቸው አገራዊ ምክክሩ ችግሮችን ለመፍታት ያስችላል ብሎ በማመኑ በሂደቱ እየተሳተፈ እንደሆነ ለአሜሪካ ድምፅ መግለጻቸው አይዘነጋም። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ግንቦት 7 ቀን 6 ዓመተ ምህረት ባስተላለፉት የፖሊሲ መልእክት መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም ካሉ በኋላ ኢትዮጵያውያን የሚፈልጉትን የፖለቲካ ውይይት ለመደገፍ መንግስት ቁልፍ የፖለቲካ ሰዎችን ከእስር እንዲፈታ መጠየቃቸው ይታወሳል። ምንም እንኳን ፍጹም ሊሆን ባይችልም ሁሉም ወገኖች የአገራዊ ምክክሩን እድል ሊጠቀሙበት ይገባል ሲሉም አምባሳደሩ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትስአፕ በስልክ መስመራችን መደመር 1 202 251 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪኒስ ዶት ኮም የሚል አድራሻችን ነው። በዚያም ያሏችሁ መልእክቶች ልትልቁልን ትችላላችሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን ላይ ትኩረቱን ያደረገው የምሽቱ ዝግጅታችን እንደቀጠለ ነው። ቀጥሎ ደግሞ በኮሚሽኑ ግብዣ እንዳልተደረገላቸው የገለጹት የፖለቲካ ኃይሎችን የተመለከተውን ጥንቅር ወደ እናንተ እናደርሳለን የሚሰራው የኢትዮጵያ ሀገራዊ የምክክር ኮሚሽን በሽግግር ፍትህና በሀገራዊ ሰላም ዙሪያ የሚሳተፉ አካላት የተለያዩ ሀገራዊ አጀንዳዎችን እንዲያዘጋጁ ከሳምንታት በፊት ጠይቋል። ይሁን እንጂ ኢትዮጵያ ውስጥ በአሁኑ ሰዓት በትጥቅ ትግል ላይ የሚገኙት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ምንም አይነት ህጋዊ የሆነ የሰላም ጥሪ ግብዣ እንዳልደረሳቸው ለአሜሪካ ድምጽ ተናግረዋል። አቶ ማርሸት ፀሐዩ የአማራ ፋኖ በጎጃም ቃል አቀባይ ናቸው። መግለጫ ሲያወጡ የታጠቁ ኃይሎች ብለው ነው የሚጠሩት። የታጠቁ ኃይሎች ሲሉ አልሸባብን ይሆን ሌሎች አሸባሪዎችን ይሆን? ለነፃነት ተዋጊውን ፋኖን ይሆን? የሰሜን ፓርክ ዘበኞችን ይሆን? እኛ እናቀም። ስለዚህ የታጠቀ ኃይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለን፣ ፋኖ የሚል ስም አለን። በስማችንም አልጠሩንም ግብዣም አላደረጉትንም። በተመሳሳይ ተቀማጭነታቸው በካናዳ የሆነው የኦሮሞ ነጻነት ሰራዊት አማካሪ አቶ ጂሬኝ ጉደታ ይህ መደበኛ በሆነ መልኩ ስለ ሀገራዊ ምክክሩ ከኮሚሽኑ አባላት ጋር ከተወያዩት ውጭ የኦሮሞ ነጻነት ሰራዊት እስካሁን ድረስ ምንም አይነት መደበኛ ጥሪ እንዳልተቀበለ አስታውቀዋል። የሽግግር ፍትህ ወይም ደግሞ ትራንዚሽናል ጀስቲስ እና ናሽናል ዳያሎግ ምክክር የሚባለው ነገር ያው ለረዥም ጊዜ ስንሰማው ነበረ። ግብዣ ተደርጎላችኋል የሚለው ግብዣ ሳይሆን ኢንፎርማሌ፣ የተከበሩ ሰዎች እዛ የምናቃቸው ከሽግግር ኮሚሽን ውስጥ ያሉ ያናገሩን አሉ። ኢንፎርማሌ የሆነ ንግግር ማለት ነው። ከዛ በተረፈ የተደረገልን ግብዣም የለም። ቢደረግልንም ኮሚሽኑን ራሱ አወቃቀሩ፣ ኢትዮጵያ ውስጥ ያለው ሁኔታ በአጠቃላይ ለእንደዚህ ጉዳይ የሚጋብዝ ስላልሆነ ምንም ትርጉም ያለው ጉዳይ አይሆንም። የአማራ ፋኖ በጎጃም ቃል አቀባዩ አቶ ማርሸት የአማራ ፋኖ በኮሚሽኑ አመሰራረት ላይና ገለልተኛነት ላይም እምነት እንደሌለው አስታውቀዋል። የሽግግር ፍትህ የሚባለው ተቋም ከአመሰራረቱ ነው ጥያቄያችንኛ። መጀመሪያ ስፖንሰር የሚደረገው ከብልጽግና ነው። ሰዎቹ የሽግግር ፍትህ ኮሚቴ አባላት አመራሮቹ፣ ስራውን የሚያሳልጡት በሙሉ ከመንግስት ዩኒቨርሲቲዎች የተመለመሉ ሰዎች ናቸው አበል የሚከፍላቸው ራሱ ስርአቱ ነው፣ ብልጽግና ነው። ሁኔታቸውን፣ ደህንነታቸውን የሚያስጠብቅላቸው ብልጽግና ነው። ለስብሰባ ለምክክር አዳራሽ የሚፈቅድላቸው ብልጽግና ነው። ስለዚህ የአንድ ወላጅ ልጆች ናቸው ማለት ነው። ስለዚህ አሁን ብልጽግና ለመውደቅ የቀረውን ጊዜ ለማራዘን ሲል የተፈጠረ ተቋም ስለሆነ በሽግግር ፍትህ ስም በመካካስ፣ በመነጋገር፣ በመወቃቀስ በናሽናል ዲያሎግ ስም ስርአትን የማስቀጠር ፕሮጀክት ስለሆነ እኛ ደግሞ ስርዓቱ መቀጠል የለበትም እንደሌል ስናምን ነው ስለምናምን ነው የሽግግር ፍትህን አንቀበለውም። የኦሮሞ ነጻነት ተወካዩ አቶ ጂሬኝ ኮሚሽኑ ሲዋቀር አንስቶ ፓርቲያቸው አለመሳተፉ፣ በዚህ የተነሳ የኦሮሞ ነጻነት ሰራዊት በኮሚሽኑ ላይ እምነት ሊያዳብር አለመቻሉን ይገልጻሉ። የፖለቲካ ጥያቄ አለን። የፖለቲካ ጥያቄ ትጥቅ እንድናነሳ ጋብዞናል። ስለዚህ ያንን ጥያቄ መንግስት መልስ ነው ብለው ከሚሉ አካላት በሞላ ጋር ቁጭ ብሎ መነጋገር ያስፈልጓል። ከተነጋገረ በኋላ ጋራ የሆነ ፍኖተ ካርታ አስቀምጦ ምክክር ወይም እርቅ ማን ያንን ሊያስተባብርልን ይችላል የሚለውን በጋራ ነው መመስረት የሚገባሽ። አንድ የመንግስት አካል ብቻውን ለናሽናል ዳያሎግ ኮሚሽን ሰው መድብ ያለው ብለው ሲል እዚሁ ጋር ነው ፍትሐዊነቱ የሚያቆመው ማለት ነው። ሌሎች አካላትም ሌሎች የፖለቲካ ድርጅቶችም የታጠቁ አካላትም ሁላቸውም አንድ ላይ ሊያቋቁሙት የሚገባ ነገር ነው ማለት ነው። ከዚያ በኋላ ከጦርነት ውስጥ ተወጥቶ ንግግር ኖሮ ከንግግሩ በኋላ በረዥም ጊዜ ውስጥ ህብረተሰቡ እየተነጋገረ እንዴት አድርጎ ቁስሉን እያዳነ እየተግባባ ሀገር እየገነባ ለወደፊት አቆ መኖር ይችላል። የሚ ለረዥም ጊዜ የሚካሄድ ነገር ነው ናሽናል ዳያሎግ ግን፣ ወደ ናሽናል ዳያሎግ ለመግባት ራሱ መጀመሪያ ጦርነት መቆም መቻል አለበት። ጦርነት መቆም ብቻ አይደለም። የሚዋጉት ሀይላዎች አንድ ላይ መጥተው ተነጋግረው የሆነ መግባባት ላይ መድረስ መቻል አለባቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዮናስ አዳይ በበኩላቸው ሁለቱም የትጥቅ ትግል ላይ የሚገኙት አካላት እንደ ሌሎች ፓርቲዎች ሁሉ ሀገራዊ የምክክር መድረኩ ላይ እንዲሳተፉ የሚጋብዝ ህጋዊ ደብዳቤ እንዳልተላከላቸው አምነው፣ ነገር ግን ይሄ የሆነው ህጋዊ አድራሻ ስለሌላቸው ነው በማለት መልስ ሰጥተዋል። በእርግጠኛ አጠቃላይ የሆነ ጥሪ አቀረብን እንጂ በተለይ በፍልሚያ ለሚገኙ ወንድሞቻችን፣ ወገኖቻችን ኦኤልኤ ወይም ሮሞ ሊበሬሽን አርሚ እና ለፋኖ በጽሁፍ ፎርማል የሆነ ጥሪ እውነት አላቀረብንም። ያቀረብነው ነው ምንድን ነው በሚዲያ ላይ መንግስትም ሆነ ፍልሚያ ላይ ያሉቻችን ቻችን አንድ ቤተሰብ ቅጥል ስለሆነ የኢትዮጵያ ቤተሰብ ወንድም ወንድሙ ላይ የተነሳ እየተገዳደል ስለሆነ ያላንዳች ቅድመ ሁኔታ ያውን ግጭቱን ጦርነቱን አቁመው ወደ ጠረጴዛ ዙሪያ መጥተው ልዩነቶቻችን በዚያው ፈተን ኢትዮጵያ ልንገንባ የሚል ጥሪ አጠቃላይ ጥሪ ያቀረብ ነው እንጂ ስፐሲፊክ አድርገን ፎርማል ሊሆን ደብዳቤ ልነሱ አላቀረብንም ፎርማል የሆነ ኦፊስም ስለማናውቅ፣ ከዚህ የተነሳ ፎርማል የሆነ ወይም መደበኛ የሆነ ደብዳቤ ይዘን ጥሪ ለነሱ አላቀረብንም። አቀረብነው በሚዲያ ላይ ብቻ ነበረ ከነሱ ጋር ስማማ አለው። በሌላ በኩል በሀገራዊ ምክክር ኮሚሽኑ ላይ ከተነሱት ቅሬታዎች አንዱ ኮሚሽኑ የተዋቀረው በመንግስት ተነሳሽነት መሆኑ እንዲሁም የኮሚሽኑ አባላት ደሞዝና የስራ ማስኬጃ ወጪዎችም በመንግስት መሸፈናቸው ነው። ኮሚሽነሩ ዶክተር ዮናስ በዚህ ጉዳይ ላይ ሀገርን የሚመራ ፓርቲና ሀገረ መንግስትን ለይቶ መረዳት እንደሚገባ በመግለጽ ኮሚሽኑ እየተጠቀመ ያለው የኢትዮጵያን ሕዝብ የግብር ገንዘብ እንጂ የፓርቲን ገንዘብ አይደለም ይላሉ። ከነሱ ብቻ ሳይሆን እዚህ ካሉትም እንደዛ አይነት ስሞታዎች፣ ጥያቄዎች ቀርበዋል። ምክንያቱም ያላችሁበት ጽህፈት ቤት መንግስት ነው የሚል ነው። በኢትዮጵያ አማርኛ ቋንቋ በተለይ ስቴትና ጋቨርንመንት፣ አገዛዝና ሀገረ መንግስት አንድ ላይ ስለሚደረጉ እንጂ ለእኛ ይከፍላል። ቢሮ ብልጽግና ተመትለ ትናንትና የገነባው አይደለም። የኢትዮጵያ መንግስት ነው የኢትዮጵያ ህዝብ በከፈለው መዋጮ ወይም ደግሞ ግብር የተሰራ ህንጻ እንጂ ከአስር ሰላሳ ሃያ አመታት በፊት የተሰራ ህንፃ ነው እየጠቀምበት ያለው መዋጮ ነው፣ ከህዝብ ገንዘብ ነው። በተመሳሳይ አሁንም ህዝብን አገልግል ደግሞ ተብዬ ወደዚህ ሲጠራ በዚያም የሚከፈለኝ የህዝብ ገንዘብ እንጂ የብልጽግና ወይም የአንድ አገዛዝ ወይም የኢሀዴግ የደርግ ወረዳሴ አይደለም። ይሄ በሚገባ በግን ዛቦት መግባት አለበት። ሚያዚያ አስራ ስድስት ሁለት ሺህ አስራ ስድስት ዓመተ ምህረት የብሔራዊ ደህንነት ምክር ቤት ባወጣው መግለጫ የፕሪቶሪያውን ስምምነትና የሀገሪቱን ህገ መንግስት በመጥቀስ ሀገሪቱ ሊኖራት የሚችለው አንድ መከላከያ ሰራዊት በመሆኑ የታጠቁ ኃይላት ትጥቃቸውን በመፍታት ወደ ሰላም ስምምነት እንዲቀርቡ ጥሪ አቅርቧል። የኦሮሞ ነጻነት ሰራዊት ተወካዩ ጅሬኝ ጉደታ ይህንን ጥሪ እንደማይቀበሉ ገልጸው መንግስት ለማሸነፍ እንጂ መተማመን እንዲኖር እየሰራ አይደለም ሲሉ ከሰዋል። አቶ ጅሬኝ የኦሮሞ ነጻነት ሰራዊት ለውይይት እንዲቀርብ መሟላት የሚገባቸውንም ነገሮች አጋርተዋል። ሀገራዊ ምክክር ኮሚሽን የተመለከተው የመጨረሻው ቅንብራችን ደግሞ ሳምንቱን ንግግር ቀስቃሽ ሆኖ የሰነበተውን የጠቅላይ ሚኒስትር አብይ አህመድ በቅዳሜው የሀገራዊ ምክክር የባለድርሻ አካላት ውይይት መክፈቻ ላይ ከእንግዲህ በኢትዮጵያ የሽግግር መንግስት አይኖርም በማለት ያሰሙት ንግግር ነው። ይህም በተመለከተ ባለሙያዎችና ኮሚሽኑ ምናሉ የምኑትን ደግሞ በዚህ መልኩ ወደ እናንተ አድርሰን ነበር ተከታትለን እንመለስ። ቅዳሜ ግንቦት 24 2016 ዓ ም በአድዋ ድል መታሰቢያ በተካሄደው የኢትዮጵያ ሀገራዊ ምክክር ኮሚሽን የውይይት አጀንዳ የማሰባሰብ ምዕራፍ ማስጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ሽግግር መንግስት እንደማይኖር ገልጸው ያስተላለፉት መልእክት ንግግር ቀስቃሽ ሆኖ ሰንብቷል። ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን? እንኳን እንደ እድርና ቁብ ሰብሰብ ብለን ተዉትና አሁን ባለንበት ቁመናም ጠንክረን የምናስበውን መከወን ችግር ሆኗል ለምን ሽግግር ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ ሊከፋፍሉ ሊበትኑ የሚፈልጉ ኃይሎች የሚያኑት ሀሳብ እንጂ የኢትዮጵያን ሃሳብ አይደለም ይህንን የጠቅላይ ሚኒስትሩ ንግግር መነሻ በማድረግ አስተያየት እንዲሰጡን ከጋበዝናቸው ምሁራን መካከል በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች በተጨማሪ ኒዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ደጋፊ ኢንስቲትዩት ባልደረባ ዶክተር አደም ካሲ አንዱ ናቸው። ዶክተር አደም የጠቅላይ ሚኒስትሩ ንግግር የኮሚሽኑን ታማኝነት ከወዲሁ የሚጎዳ ነው የሚል እምነት አላቸው። ምክክሩ ሲጠናቀቅ የኮሚሽኑ የመጨረሻ ድምዳሜዎች ለመንግስት እንደሚቀርቡ ያስታወሱ ዶክተር አደም የሽግግር መንግስት ሀሳብ ይመጣ እንኳን መንግስት እንደማይቀበለው ንግግሩ አስቀድሞ የሚያመላክት ነው ይላሉ። መልክቱ የሚመስ ነው። ጠቅላይ ሚኒስትር አብይ አህመድ አንዳንድ ጉዳዮችን ከንግግሩ ውጭ ለማድረግ የታሰበ ይመስላል። ኮሚሽኑ ሲቋቋም ስልጣኑ ሀሳቦችን አሰባስቦ ነገሮችን መርምሮ ሪፖርት ማቅረብ ነው። ያንን ሪፖርት ግን ወደፊት የሚወስደው በዋነኛነት መንግስት ነው የሚሆነው እና ከዛ አንጻር ይሄ የሚያሳየው የኮሚሽኑ እንኳን ተገቢ ነው ብሎ ቢያስገባም እንኳን መንግስት ሊቀበለው በተለይ ጠቅላይ ሚኒስትር አብይ አህመድ ሊቀበለው የማይችል ነገር እንደሆነ የሚያስመስለው በአጠቃላይ ምን አይነት መንፈስ የፈጠረ ይመስለኛል። እንግዲህ አሁን እስካሁንም ያለ መንፈስ ነው። ግን የበለጠ ያባባሰው ምንድን ነው ይሄ ነገር ኮሚሽኑ አቅሙ ቢሰራም ትንሽ አሁን ሽ ጉድለት ቢኖርበት ምን አቅሙን አይጎ ትልቅ ነገር ቢሰራም እንኳን ምናልባት ያለው ሂደት መንግስት የሚፈልጋቸውን ነገሮች ብቻ ያደርጋል። ቢያንስ ቢያንስ ደግሞ መንግስት የማይፈልጋቸውን ነገሮች እንዳያደርግ ገደብ ይደረግበታል የሚለውን ፍራቻ የሚያጠናክር ንግግር ነው የሚሆኑ በተለይ በተለይ ደግሞ ይሄ ትልቅ ነገር መክፈሻ ላይ መሆኑ ተገቢ አለ ብዬ ነው የማስበው። ሌላው የፖለቲካል ሳይንስና ዓለም አቀፍ ግንኙነት ባለሙያ የሆኑት ዳያ ሙዳሌ ግን የጠቅላይ ሚኒስትሩ ንግግር ሀሳቡ ለምክክር አይቀርብም የሚልና ለኮሚሽን የሚቀርቡ ሀሳቦችን ከወዲሁ የሚገድብ አይደለም ሲሉ ይሞግታሉ እንደ አገር ገዥው ፓርቲ መሪ እንደ ጠቅላይ ሚኒስትር መክፈቻ ንግግር አድርገዋል። ግን በዛ ንግግር ላይ የራሳቸውን መንግስት አቋም አንስተዋል። ያነሱት ሀሳቡ አይቀርብም አይደለም አይተገበርም የሚል አይነት ነው፣ እንደ ፓርቲ ያንን ያቀረቡት። እኔም በዛ መልክ ነው የማየው። አሁን ሀሳብ ማሰባሰቡ ላይ ገደብ እንዳደረጉ ተደርጎ መወሰድ የለበትም። ሽግግር መንግስት የሚባለው ነገር አሁን ባለው ህገ መንግስት ማቀፍ ሊተገበር የሚችል አይደለም እሳቸው ቢፈልጉም አይችሉትም። እንደዚህ አይነት ነገር ምንድን ነው መሆን የሚችለው? እሳቸው በዛው ንግግር ያሉት ነገር አለ። የተግባባንባቸውን እንፈጽማለን፣ ማንግባባባቸውን ወደ ህዝበ ውሳኔ እንወስዳለን ነው ያሉት። በነ እይታ የሽግግር መንግስት ጥያቄ ማለት ይህኛውን ህገ መንግስት ማገድ ማለት ነው። ህገ መንግስቱ ሳታግድ ሽግግር መንግስት ማቋቋም አትችልም። ያለበለዛ ይሄን ህገ መንግስት ቁጭ አርገህ ሽግግር መንግስት የሚባል ነገር ማንሳታት ያ ገና ሶስተኛው ፌዝ ነው እንግዲህ የትግበራው ፌዝ ነው። በዚህ መልክ ብናየው የተጀመረው አገር አቀፍ ውይይት ብሔራዊ ድባብ እንደሚያሳስባቸው የገለጹት የኢትዮጵያ ህዝቦች አብዮታዊ ፓርቲ ሀፓ እና እናት ፓርቲ ቅድመ ሁኔታዎችን በማስቀመጥ ከውይይቱ ራሳቸውን ማግለላቸውን አሳውቀዋል። ጠቅላይ ሚኒስትር አብይ አህመድ በመክፈቻው ላይ ያነሱትን ሀሳብ በተመለከተ የጠየቅናቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ ምክክሩ አጀንዳ የማሰባሰብ ምዕራፍ ላይ እንደመሆኑ የጠቅላይ ሚኒስትሩ ንግግር ኮሚሽኑ እንደ አንድ ሀሳብ ብቻ እንደሚወስደው ተናግረዋል። በስራችን ላይም የሚፈጥረው ጫና የለም ብለዋል። የጠቅላይ ሚኒስትሩ ንግግር እንደ አንድ ባለድርሻ አካል እንዳቀረበው ሀሳብ ነው የተቀበልነው እንጂ እኛ ሀሳባችንን የሚቃወም ወይም ደግሞ ቀድሞ የተሰጠን መመሪያ አድርገን አይደለም የምንቀበለው የተቀበልነው መንግስትም፣ አንድ ባለድርሻ አካል ሆነ ያቀረቡትን ሀሳባቸውን አክብረን መዝግበን መያዘነ። ጠቅላይ ሚኒስትር አብይ አህመድ በዚሁ ንግግራቸው በምክክር ሂደቱ መጠናቀቅ በኋላ ኮሚሽኑ ለመንግስት ለይቱ የሚያመጣቸው አጀንዳዎች እንዲተገበሩ መንግስታቸው እንደሚሰራ ተናግረዋል። በቀጣይ የውይይቱ ምዕራፎች ህዝቡ የሚያነሳቸውን ሀሳቦች ወደ ሽግግር መንግስት የሚወስዱ ከሆነም በምክክሩ ሶስተኛ ደረጃ የትግበራ ምዕራፍ ላይ ህገ መንግስታዊ መሻሻልን የተመለከተ ህዝበ ውሳኔ ሊካሄድ እንደሚችል አቶ ዳያ ሞዳሌ ይናገራሉም። ሌሎች ፖለቲካ ኃይሎች ከዚህ ውጭ የሚያነሷቸው ሀሳቦች ካሉ ደግሞ በምክክር ሂደቱ የተሳተፈ ያለውን ህዝብ ባከበረ መልኩ በፖለቲካዊ ውይይት ብቻ መፍታት እንደሚገባም ይናገራሉም። ከትጥቅ ትግል ለመውጣት በራሳቸው ከመንግስት ጋር መደራደር ይችላሉ። ኦልሬዲ የኦሮሞ ነጻነት ሰራዊት ጀምሮት እንደነበረ ፋኖም እንደዛ ቢጀምር የጋምቤላ ነጻነት ግንባር የሚልም አለመሰለኝ እነሱ የግል ድርድር ነው። እሱ ምክክር ኮሚሽኑ ያለው ምንድን ነው? እነሱ የሚሳተፉበትን ኢሚኒቲ ዋስትና እኔ ፈጥራለሁ፣ አበጃለሁ፣ ሞክራለሁ እያለ ነው ያለው። የእነሱ ድርድር አይደለም። ምክክሩ ምክክሩ ጠቅላላውን ተራውን ዜጋም የሚያካትት ነው፣ እነሱንም የሚያካትት ነው። እነሱ መካተት የሚችሉበትን የመንገድ ኮሚሽኑ ማምጣት አለበት። ግን ሌላው ዜጋ ባልተስማማበት ነገር ታጣቂዎቹ ለብቻቸው ሽግግር መንግስት የሚሉ ከመንግስት አንጻር ብቻ ሳይሆን ከእኛም ከተራ ዜጎች አንጻር ተቀባይነት ሊኖረው አይችልም። ምክንያቱም ምንድን ነው የሚያመጣው፣ መንግስት ለመለወጥ ሁልጊዜ መታጠቅ ታጥቀህ መግባት አለብን ማለት ነው። ስለዚህ ይሄ ምክክር የምንለውን ቀርቶ ልታጠቀው ምላሽ ይሰጣል ወደሚል ድምዳሜ ነው የሚያስወስደን። ነገር ግን መሳተፍ አለባቸው የሚል አቋም ነው ያለን። እነሱ ሳይሳተፉ የተሟላ ነው ማለት አይደለም። ዶክተር አደም ካሴ በበኩላቸው ምክክሩ እየተደረገ ያለው ሀገሪቱ በግጭት ውስጥ እያለች መሆኑን ጠቅሰው ይህም በስኬታማነቱ ላይ ተጽዕኖ ሊኖረው እንደሚችል ይናገራሉ። ስለዚህም አስቀድሞ ሰላም ማረጋገጥና በሁሉም ዘንድ ታማኝነት ያለውን አካሄድ መከተል እንደሚገባ ይመክራሉ። ለዚህም የሌሎችን አገራት ተሞክሮ ማሳያ አድርገው ያብራራሉ። ለእኔ የሚታየኝ የኢትዮጵያ ችግር ሁለት ነው። አንደኛው ከትረግች አንጻር ከገመን ከሀገሪቷ አቋም አንጻር፣ ከመንግስት አንጻር የሚታይ ችግር አለ። ያም በተለይ ይሄ ንግግሩ አስፈላጊ የሚያደርግም ያንን ደግሞ ሰላሙንም ሁሉንም ማካት ይፈልጋል። ከዛ በኋላ ደግሞ የዲሞክራሲያዊ ስርዓት ማምጣትም አለ። ሁለተኛው ጥያቄ ነው። ሁሉም ነገር ተስማምተን ዲሞክራሲያዊ ስርዓት ማያመጣ ከሆነ ወደ ግጭት መግባታችን የማያቀር ስለሆነ ማለት ነው። እና ሁለቱን እነዚህን ሁለቱን ችግሮች ያገናዘበ አካሄድ ያስፈልጋል። አንደኛው ዳያሎጉ የመጀመሪያውን ሊሰጣ የሚችል ነው። ያ ሰላም ይፈልጋል። ሁሉንም ማካት ይፈልጋል። ያ ደግሞ የታሰሩ ሰዎች በትንሹ በትንሹ ያልልም፣ በትንሹ በጣም ብዙ ሰዎች የታሰሩ ሰዎች አሉ። እነሱ መፈታት ይኖርባቸዋል እንደ መንግስት ደግሞ አሁን እኔ ነኝ ያሸነፍኩት እኔ ብቻ ነኝ የሚለውን ሳይሆን አካታች ሆነ ቢያንስ ቢያንስ የተቃዋሚ ያለ ኃይላትን እውቅና የሚሰጥ በአማካሪነት በቋሚነት በአማካሪነት የሚመለከትና ሄዶ ሄዶም ደግሞ በተለይ ዲያሎግ ነገሩ ከተሳካ እንኳን ሁሉም የፖለቲካ አካላት ከውጭ ሆነው በእኔ እሳቤ አንድ እንደ ጊዜያዊ እንግዲህ የሽግር ሳይሆን ጊዜያዊ መንግስት አቅም ያለው መንግስት ተቆሞ ምርጫውን ለሁሉም እኩል በሆነ መንገድ ሊዘጋጅበት የሚችለውን አካሄድ ማስፈር ይፈልጋል ብዬ አስባለሁ። በቀደሙት አራት ዘገባዎቻችን የሳምንቱ ትኩረት የነበረው የሀገራዊ ምክክር ኮሚሽኑ እንቅስቃሴ በተመለከተ የተነሱ የተለያዩ አስተያየቶችን ወደ እናንተ አደረስን። አብራችሁን ስላላችሁ አሁን በድጋሚ እናመሰግናለን። አሁን ደግሞ ጊዜውን ለሙዚቃ ቃና አስረክባለሁ። እንግዲህ ወልዴ ለምሽቱ የመራረጣቸውን ዜማዎች አዘጋጅቶ እየጠበቃችሁ ነው። ወደዚያው ልምራችሁ። ጤና ይስጥልኝ፣ እንደምናመሻችሁ። ይህ ሳምንታዊው የሙዚቃ ቃና ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዲህ ወልዴ ነኝ። አብራችሁን ቆዩ። ሰዎች ብርሃኔላቸው ብርሃን የላቸው በልጅነቴ ድሮ ትቻቸው ልቤ ተሰማው እንገዳ ነገር መኮዜሼ ነው የሚያውቀኝ አገር አለምታየች የባንች ውስጥ ሆና በፍቅር ኮራስ በላምባዲና። የዛሬውን የሙዚቃ ቃና የምንከፍተው በዚህ የቴዎድሮስ ካሳሁን ቴዲ አፍሮ ላምባዲና ይሆናል። i ላምባዲና ቴሌ አፍሮ ነበር። ቀና በመቀጠል ፍቅረኛው ዳጎስ ያለ ገንዘብ ወዳለው የሄደችበት ግለሰብ ብስጭት ነው። forget you silo green number malada the iyob balai video groom to darbe करमान सेन यो भैये भैया सतुशरा सेन आता है शुवाला दे नगर मास ማለዳ እዮብ በላይ የሙዚቃ ቃና ይቀጥላል። Crazy Little Thing Called Love Queen በተሰኘ የእንግሊዝ የሙዚቃ ቡድን የተዘመረ ነው። በሰማንያዎቹ የአየር ሞገዱን ተቆጣጥረው የነበረ ሙዚቃ ነው።

ብቻ እንደነበር ኋላ ተይ ስለነበረው ዳዊት ጽጌ ድማማ የዘመን ቃናዎች በሚል ስብስብ ውስጥ ከተጫወታቸው ዜማዎች አንዱ ነው። ቀድሞ የተጫወተው እሳቱ ተሰማ ነው። ዜማ እሳቱ ተሰማ፣ ግጥም ይልማ ገብረአብ፣ ሙዚቃ ቅንብር አበጋዝ ክብረ ወርቅ ሺወታል። የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ እንያዝ። እንግዶ ልነኝ ሰላም የደስታዬ ምንጫ አበባ የነሲሆ

I'll be my energy ቆይታችሁ አድማጮቻችን፣ ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። ፕሮግራሙ በማቀናበር አብራን የነበረችው ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። እንዲሁም ፕሮግራሞችን በማሰናዳት አብረን ከሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸውት አስማማየ ነው ነበርኩ። ነገ በሌሎች መሰናዶች እንጠብቃችኋለን። መልካም ምሽት ይኑላችሁ።